በዘንድሮው ተረኛ ወረብ አቅራቢ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ካህናት ወረብና በሰንበት ትምህርት ቤት እንዲሁም ምእመናን የምስጋና መዝሙሮች መስቀል አደባባይ ልዩ ድምቀት ተላብሶ ነበር ያመሸው። ደመራው ከመለኮሱ በፊት ዕለቱ ለአይን የያዘ ማድረግ ሲጀምር ሁሉም ምእመናን የለኮሱት ጧፍ ለተመልካቹ አንዳች ስሜትን የሚያጭር መልካም ትዕይንት ነበረም። ብፁእ ወቅዱስ አቡነ ማትያስ ሊቀጳጳስ ዘአክሱም ወጨገ ዘመንበረ ተክለ ሃይማኖት በዕለቱ ካሰሙት ንግግር በቅድስት ቤተ ክርስቲያን ከሚከበሩት ታላላቅ በዓላት አንዱ በዓለ መስቀል ሲሆን ስለ መስቀል መናገር ማለት ስለ ሰው ልጅ የድህነት ታሪክ መናገር ነው። የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀጳጳስ አቡነ ቴዎድሮስም በበዓሉ ተገኝተው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ስለ በዓሉ ሃይማኖታዊ ትርጓሜ በአጭሩ እንዲነግሩን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ መጋቢ ስርዓት ቀሲስ ግርማ በላይን አነጋግረናቸዋል። መስቀል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ለማዳን ሲል የተሰቀለበት፣ ደሙን ያፈሰሰበት ክቡር መስቀል ነው። ዓለምን ያዳነበት መስቀል ነው የምንለው በመስቀል በዓል ስናከብር ለ208ኛ ምት ነው እና እንግዲህ መስቀሉ ተፈልጎ የተገኘበትን ቀን ምክንያት በማድረግ ነው ዛሬ የምናከብረው። በስነ ከተገኙት ምእመናን የተወሰኑትን አነጋግረናል። አቶ ያሬድ ብርሃኑ ና ወጣት ማርታ ኃይሉ ያሉንን በቅደም ተከተል እናስደምጣቸው። መስቀል በጣም ደስ ይላል። ያው እንደምታየው በአሁን ሰዓት ሞቀደ ያለው መስቀል ነጻነታችን የታወጀበት የድህነታችን ማረጋገጫ ትልቁ መሰረታችን ነው እና ሁልጊዜ መስቀልን ስናስብ ክርስቶስ ተሰቅሎ እንዳዳንን ሁሉ እኛም ደግሞ በውስጣችን ያለውን ኃጢአት፣ ቆሻሻ በማጽዳት የተሻለ የእሱን ወደ እሱ መቅረብ እንዳለብን ነው የሚሰማኝ። መስቀል በዓል ማለት ለእኔ በጣም መወዳቸው በዓላት መካከል አንዱ ነው ምክንያቱም የጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገኘበት እለት ነው። አንደኛ እሱን የምንዘክርበት እለት ስለሆነ ደስ የሚል በዓል ነው። ዲያቆን ያሬድ አሸብርና ወይዘሪት ፌቨን ሰለሞን በበኩላቸው እንግዲህ ይህንን መስቀል በዓል ስናከብር፣ በተለይ ደግሞ እውነተኛውን መስቀል ተሸክመው በዚህ ሰዓት በሶሪያ በኢራቅ ያሉ ክርስቲያኖችን ማሰብ ይኖርብናል ነው የምለው። ምክንያቱም በዚህ ሰዓት የስደት መስቀልን የመከራ መስቀልን በሌሎች አማኝ ባልሆኑ ነገስታት አማኝ ባልሆኑ ሌሎች ኃይሎች ከሌላ ከምንም እምነት ውስጥ በማይገኙ ማለት ነው እየተባለ ያለው እንደዛ ስለሆነ ማለት ነው በነሱ የሚደርስባቸውን መከራ እየታገሱ የወንጌልን ቃል መሰረት አድርገው ሲያሳድዷችሁ ከአንዱ ሀገር ወደ አንዱ ሀገር ሽሹ የሚለውን ተቀብለው በውቅያኖስ ውስጥ ሁሉ እየሞቱ ያሉ ወንድሞቻችን ክርስቲያኖች በሶሪያ በኢራቅ ይገኛሉ። እና ይህን የመስቀል በዓል ስናከብር የክርስቶስን መከራ የምናስብበት ነውና የእነሱን መከራ እያሰብን እኛንም እስከ መከራው ድረስ የምንጸና ክርስቲያኖች እንዲያደርገን እግዚአብሔርን እንድንለምን ነው ምለው እና ለመላው የክርስቲያን ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሙሉ መልካም የመስቀል በዓል እላለሁ። በጣም ነው ደስ የሚለው ማለትም ደመራው ሲበራ እዚህ መገኘታችን ትርጉም አለ። ሁሉም ነገር ማለት ነው በዚህ በዓል ሌኒ ንግስት ነች መስቀሉን ያስገኘችው። እናም ይሄ ነው በቃ በውስጣችን የሚፈጥርብን መስቀሉ መገኘቱና ይሄ የእኛ መዳኛችንና ደስታችን መሆኑ ነው በዚህ በዓል የምንገልጸው ማለት ነው። የመስቀል አደባባይ የደመራ መለኮ ስነስርዓት ከተጠናቀቀ በኋላ ምእመኑ በየአጥቢያው ተሰባስቦ ደመራዎችን በመለኮ ሲገባበዝ አምሽተዋል። ለ ከዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም